ሰላም ጤና ይስጥልኝ አድማጮችና ተመልካቾች። የጋቢና ቪዮኤ መሰናዷችን ከአሜሪካ ድምፅ ጀመረ። ዛሬ ምሽት ወደ እናንተ ከምናደርሳቸው ዘገባዎች መካከል በቡና ሲቆላ የሚመጡ የተለያዩ ዌስቶች አሉ። ብዙውን ጊዜ ወደ ቆሻሻ መጠያ ወይም ወደ ላንድ ፊልድ ነው ወይም ደግሞ ገበሬዎቹ ደግሞ በብዛት ምንድን ነው የሚያደርጉት? ያቃጥሙታል። ይሰበሰብና ያቃጥሙታል። ይሄ ራሱ የሆነ የኢንቫይሮንመንታል ኢፌክት አለው። የቡና ተረፈ ምርትን ለዳግም ጥቅም የሚያዋል ተቋም የመሰረተውን አልማው ሞላን ነው። ቀደም ሲል የሰማችሁት የምሽቱ እንግዳችን ነው። ሌሎች ወጣቶችን የሚመለከቱ ልዩ ልዩ መሰናዶችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። አብራችሁን እንድታመሹ ከወዲሁ እየጋበዝኩ ወደ ቀዳሚው መሰናዶ እናምራ። ለበርካታ የዓለም ሕዝቦች አንቂ መጠጥ የሆነው ቡና ተረፈ ምርቶቹ ለከባቢ አየር ለበርካታ የዓለም ሕዝቦች አንቂ የሆነው ይህ መጠጥ ለበርካታ የአካባቢ አየር ብክለት መንስኤ መሆን ሲሆን ቆይቷል። አንድ ወጣት ኢትዮጵያዊ ታዲያ ከአጋሮቹ ጋር በመሆን ወደ ቆሻሻ መጣያ ስፍራ ሲደፋ የቆየውን የቡና ቅሪት ለዳግም አገልግሎት የሚያውል ድርጅት መስርቷል። ባልደረባችን ሀብታሙ ስዩም ይህንን ቡና ትንሳኤ የተሰኘ ድርጅት መስራች ከሆነው አልማው ሙላ ጋር ቆይታ አድርጓል። ቀጥሎ ይቀርባል። ኮፊ እንግዲህ በብዛት አብዛኛው ኢትዮጵያ በቡና ኤክስፖርት በማድረግ ትታወቃለች። ስለዚህ እኛ ምንድን ነው ፎከስ ያደረግ ነው በኮፊው ላይ ሳይሆን ከኮፊ የሚመጡት ተረፈ ምርቶች አሉ። ተረፈ ምርቶቹ ለምሳሌ ከቡና ከተቀዳ በኋላ ተፈልቶ ከተቀዳ በኋላ የቡና አተል አለ። ኮፊ ባሮች ሊሆን ይችላል፣ በኮፊ ሬስቶራንቶች ላይ ሊሆን ይችላል በቡና ሲቆላ የሚመጡ የተለያዩ ዌስቶች አሉ። ብዙውን ጊዜ ወደ ቆሻሻ መጠያ ወይም ወደ ላንድ ፊልድ ነው ወይንም ደግሞ ገበሬዎቹ ደግሞ በብዛት ምንድን ነው የሚያደርጉት ያቃጥሉታል። ይሰበሰብና ያቃጥሉታል። ይሄ ራሱ የሆነ የኢንቫይሮንመንታል ኢፌክት አለው። ቡና ነው ቡና አሁን ዓለም እየተጠቀመ ያለው አምስቱን ፐርሰንት ያህል ነው። የቡናን ዘጠና አምስት ፐርሰንቱ ዌስት ሆኖ ነው ያለው። ስለዚህ እንደ ኮፊ አምራችነታችን ደግሞ እኛ ዊች ሚንስ ከ30 እስከ 50 ፐርሰንት የሚሆን ዌስቶች እዚህ ይጣላሉ፣ ይቃጠላሉ። ስለዚህ እነዚህም የፐርሰናል ኬር ወይንም የንጽህና መጠበቂያ እቃዎች ወይንም የኮስሜቲክስ ኢንግሪዲየንት እንዲሆኑና በተጨማሪም የምግብ የምግብ ውጤቶች እንዲሆኑ ኢንግሪዲየንት እንዲሆኑ የማድረግ ስራ ላይ ነው። እኛ አሁን እየሰራ ነው ያለን። እንደው ነገሩን የበለጠ ግልጽ ለማድረግ ያክል የቡና ተረፈ ምርቱን በተለምዶ አተላ የሚባለውን ከተለያዩ ቦታዎች እያሰባሰባችሁ ወደ ሌላ ህይወት ቀያሪ ነገር ነው እየቀየራችሁት ያላችሁት። ምን አይነት ምን አይነት ነገሮች ይሰሩበታል? አሁን ቀደም ብል ስለጠቀስካቸው ምርቶች ስ በሰፋ አድርገህ ንገረን። እንደ ኢኒሻል የጀመርነው ሶስት ፕሮዳክቶችን ነው። ሪሰርች ዲቨሎፕመንታችንን እያሰፋን ነው። ፕሮዳክታችንን በደንብ ለማስፋት ሶስት ፕሮዳክቶችን አሁን ላውንች እያደረግን ያለ ነው። አንደኛው የቡና ዘይት ነው። ሁለተኛው የቡና ፍሎር ወይንም የቡና ዱቄት ነው። ሶስተኛው ደግሞ የቡና ፋይበር ነው። እንደሚታወቀው ቡና በሃይ የሆነ የፋይበር ኮንቴንት አለው። ከቡናው ደግሞ ዌስቶቹ የተሻለ በሪሰርችን ዲቨሎፕመንት የተገኘው ዌስቶቹ የተሻለ የፋይበር እንትን እንዳላቸው ነው እና እነዚህ ሶስቱ ፕሮዳክቶች በሁለት ሴግመንት ላይ ነው የሚሰሩት። ለምሳሌ ኮፊ ኦይል እና ፋይበሩ በፐርሰናል ኬር ላይ አለ። እንዲሁም በተጨማሪ የቡና ዘይቱና የቡና ፍሎር ወይም ዱቄቱ ደግሞ በምግብ ኢንግሪዲየንትነት ያገለግላል። እንግዲህ እንደሚታወቀው ቡና ኢትዮጵያ ለዓለም የሰጠችው ስጦታ እንደሆነ ይታወቃል። በዓለም ላይ ሚሊዮኖች በየቀኑ የሚጠጡት መጠጥ ነው። የዓለምን የአየር ሁኔታ የሚበክሉ ተብለው በተለምዶ የሚደጋገሙ ምርቶችና ይዘቶች አሉ። የቡና ተረፈ ምርት ሊካተት የሚችልበት ምክንያቱ ምንድን ነው? ሲጀመር ፕሮዳክሽን ላይ ያለ ቡናው ሲታጠብ ውሃው ራሱ ትልቅ የሆነ ቶክሲክ ለሶይል ይሄ አኳቲክ የሆኑ ይሄ የውሃ እንትኖች ላይ ከፍተኛ ከፍተኛ የሆነ ኢምፓክት አለው። እንደሚታወቀው ቡና የአሲዲዲቲ ሌቭል አለው። ሀይለኛ የሆነ አሲዲቲ ሌቭል አለው። የአሲዲዲቲ ሌቭል ቀጥታ ወደ ሶይል ነው የሚሄደው። በተጨማሪ ምንድነው ቡና ወደ ላንድፊል በሚሄድበት ጊዜ ሲኦቱ እንደሚታወቀው በአለማችን ላይ ትልቅ የካር ሲኦቱ ኤሚሽን ትልቅ አጀንዳ ነው። ትልቅ ይሄ የፖሊሽን እንትኑ ትልቅ ነው። ሆኖም ግን የቡናን ስናየው ሚቴን ነው ሪሊዝም የሚያደርገው። ሚቴን ማለት ከሲኦ ቱ ሰማኒያ ስድስት ታይም የበለጠ ለኢንቫይሮንመንት ትልቅ ኢምፓክት አለው። ስለዚህ ምንድነው ይሄ ኢንቫይሮንመንቱ ላይ የሚያመጣው ነገር እነዚህ ቀጥታ ወደ ላንድ ፌልድ ወይም ወደዚህ ወደ ቆሻሻ ቦታዎች ወይም በሚስ ማኔጅመንት በተደረገ ሳይደረግ የሚሄድ ከሆነ ትክክለኛ የሆነ ስትሪክት የሆነ ኢንቫይረንመንታል ኢምፓክት አለው። እናም የኢምፓክቱ ደግሞ ከሲኦ ቱ 86 ኤክስ ወይም 86 ታይም ከሲኦ ቱ ሲኦ ቱ ትልቅ ነገር ነው። ያው በአለማችን ላይ የካር ኤሚሽን አለ የፋክተር ኤሚሽኖች አሉ እነዚህ ከነዚህ ሁሉ በ86 እጥፍ ነው የቡና የፖሊሽን በኢንቫይረንመንቱ በሶይሉ ላይ ቢካ ኦፍ ሚቴን ኢሚሽን ስላለው። እንግዲህ ይህንን ስራህን በመላ ዓለም እያስተዋወቅ ትገኛለህ። በዘርፍ ውስጥ ከሚሳተፉ ሰዎች ጋርም የመገናኘት የመተዋወቅ እድሉን አግኝተሃል ብዬ አስባለሁ። ያላቸው ምላሽ ምንድን ነው? ይዘኸው በመጣኸው ሀሳብ ዙሪያ ከሌሎች ሀገራት ባለሙያዎች ያገኘው ምላሽ ምን ይመስላል? ይህን ፕሮጀክት በምጀምርበት ጊዜ የማስተርስ ፕሮግራሜን በመማርበት ጊዜ ነው የጀመርኩት አዘ ቴሲስ ነበረ ከዛ በኋላ ነው ወደ ወደዚህ ፕሮጀክት ወደ ንግድ አስገብተ ነው እያደገ ያደገ የመጣው። ከዛ በኋላ አማሜዝ የመጀመሪያውን ካምፓኒያችንን በመሰረትን በአራት ወር ውስጥ በዓለማችን ላይ ካሉ የመቶ አስር ሺህ አፕሊኬሽኖች ከዓለም ላይ በአንትረፕረነርሺፕ ወርልድ ካፕ የሚባል አለ በመቶ አስር ሺህ በላይ አፕሊኬሽን ገብተው ከዛ ውስጥ በቶፕ ሀንድረድ ስንመረጥ ማራት ወንግስ አይ ዋዝ አሜዝድ ኢትዮጵያዊ እንደዚህ አይነት ነገር ይዞ መምጣት እንደገና ወጣት መሆንን ደግሞ ሲያዩ በጣም ሰርፕራይዝድ የሚሆኑት እና ሪሊ ከዛ በኋላ ይሄ ነው ለእኛ አሁን ላለንበት ደረጃም ቀስ በቀስ የሚሄድን እንደገና ደግሞ ሰውን በጣም ሰፖርቲቭ ነው። በዚህ ኢንቫይሮንመንት ላይ በዚህ ኢኮሲስተም ስታርታፕ ኢኮሲስተም ላይ ያለው ሰው በጣም ሰፖርቲቭ ነው እና በዛ ምክንያት ነው በዚህ አፕሪሺየሽን በምናገኘው የተለያዩ ሄልፖች ከተለያዩ ሰዎች ከማናቃቸው ሰዎች ኦል ኦቨር ዘ ወርልድ ብዙ አይነት ሰፖርቶችን እናገኛለን እና ይሄ ፕሮጀክት ለእኛ ብቻ ሳይሆን ለኢትዮጵያም ትልቅ ኢምፓክት ሊያመጣ የሚችል ነው። በፕሮዳክቶቻችን ብቻ ሳይሆን ቡናንም በማስተዋወቅ የቡናን ማምረት ብቻ ሳይሆን ቡናን መላክ ብቻ ሳይሆን ከዚህ በኋላ ዌስቶችን ራሱ ቫልዩ አድድ አድርገን ለመሸጥ ያለን አምቢሽን በተለያዩ ቦታዎች በምንገኝበት በተለያዩ መድረኮች ይሄን የመሰሉ ፊድባኮች ነው የምናገኘውና ያ ነው እኛ በፍጥነትም የሆነ እንደዚህ አይነት ፕሮግረሶች እንድናመጣ ያደረጋል። አንተ መስራቹ ወጣት እንደሆንክ ይታያል፣ ይታወቃል። ይህን አንተ የጀመርከው ስራ ወደ ታናናሾች ወደ ሌሎች ወጣቶች እንዲዳረስ የምታደርገው የእውቀት ሽግግር ሂደትስ ምን ይመስላል? ምን ያክል ወጣቶች ከአንተ ጋር በዚህ እንቅስቃሴ ውስጥ እየተሳተፉ ነው? ያው በካምፓኒያችን አሁን በአስራ አንድ ሰው ነው ያለው። አብዛኞቻችን ወጣቶች ነን። ከዛ ውጭ የተለያዩ የሳይንቲፊክ አድቫይዘሪ ቦርዶች አሉን ከተለያዩ ዓለም። አብዛኞቹ ማስራቾች የምንባለው አራታችንም ኢትዮጵያውያኖች ነን። ሌሎቹ ሶስቱ ሴቶች ናቸው። እኔ ብቻ ነኝ በሊደርሺፕ ቲሙ ላይ አዘ ፋውንደር ያለሁት። እነሱ በተለያየ ባክግራውንድ ላይ ያሉ ናቸው። ከኮፊ ቫሌ አድል የመጡ አሉ፣ ከባዮቴክኖሎጂ የመጡ አሉ፣ ከፋርማሲስቲካል የመጡ አሉ እና እነዚህን ኮምባይንድ አድርገን ነው አዘቲም የምናደርገው ግን ይሄ ምንድን ነው? እኛ እያደረገን ያለ ነው። ይሄን ሪፍሌክት ለማድረግ ነው ለኢትዮጵያ ለወጣቶች ሪፍሌክሽን ለመፍጠር እና ኢንስፓየር ለማድረግ የተለያዩ ሂደቶችን እናደርጋለን። ለምሳሌ ዘሪዝ ዋይ ኮምቢኔተር የሚባል የአሜሪካ የአክስለሬሽን ፕሮግራም አለ። የእሱ እኛ ሰርቲፋይዶች ነን። የተለያዩ ኢቨንቶችን በኢትዮጵያ እናዘጋጃለን። በስታርታፕ ላይ ያሉ ሰዎችን ሚት እያደረገን ይሄ ወይ ነው ለእናንተ እንደዚህ ነው የሚሉ ኮንቨርሴሽን ፎርማል የሆነ ባይሆንም የሆነ ሚታፕ ነገሮችን እያዘጋጀን የተለያዩ ኢንስፓሬሽን ለመፍጠር እንሞክራለን። እንዲሁም በተጨማሪ በኢ ደብሊው ሲ በአንተርፕረነርሺፕ ወርልድ ካፕ ላይ ሄርድር ፕሮግራሞች አሉ። የሄርድር አንተርፕረነርሺፕ ሄርድር የሚባል ፕሮግራም አለን። በዛ ስር ይህም ፕሮግራም ሰዎች እንዲያውቁት አፕላይ እንዲያደርጉ፣ የአፕሊኬሽን ፕሮሰሱ ምን ይመስላል፣ ምን ምን ማሟላት አለባቸው የሚሉትን ነገሮች ሰፖርቲቭ ፐርሶናል የሆነ ሰፖርት እናደርጋለን። አብዛኛዎቹ ሰምታይምስ እኔ ፐርሶናል ሪች አውት አደረጋቸዋለሁ የራሳቸውን እንቅስቃሴያቸውን በማየት ኢዘር ደግሞ ከራሱ ከዋይ ኮምፕኒሰ ወይም ከኢደብሊሲ በሚመጡ ፑል በሚያደርጉልን ሰዓት እነዛን ሰዎች ኮሌክት እያደረግን ሰፖርት ለማድረግ እንቅስቃሴዎችን በተወሰነ ሁኔታ እናደርጋለን። መልካም እንደው ከመለየታችን በፊት አሁን የጀመራችሁት መንገድ የዓለምን ትኩረት እያገኙ ከመጡ ፈጠራዎች መካከል አንዱ ሁኗል። የመጪ ዘመን እቅዳችሁ ምንድን ነው? ምን ለማድረግ አስባችኋል? የእኛ ቪዥናችን አሁን ያለንበት ደረጃ በሪሰርች ኤንድ ዲቨሎፕመንት ደረጃ ነው ያለነው። ሪሰርች ኤንድ ዲቨሎፕመንት ደረጃ ኤክስፐሪሜንቶቻችንን ጨርሰን የተለያዩ ከኢንቨስተሮች ሚታፕ እያደረግን ያለ ነው። ከኢንቨስተሮች ጋር የተለያዩ ኔጎሼሽኖች እያደረግን ያለ ነው። በንግሽናችን መሰረት በተለያዩ ኢንቪቴሽኖች ከተለያዩ ቦታዎች ይመጣል ኛ ቡና አፍሪካ ውስጥ ብዙ ቦታ ላይ ያለ፣ ሳውዝ አፍሪካ አለ፣ ኬንያ አለ፣ እና እነሱን እንደ ኤክስፓንሽን በመያዝ ኢትዮጵያን ግን አትሊስ የሪሰርች ኤንድ ዲቨሎፕመንት ኤክሰለንሱ ወይም የመጀመሪያ ፋብሪካ የፓይለት ፕሮጀክቱ ኢትዮጵያ ውስጥ እንዲሆን ነው የኛ ትልቁ ቪዥናችን። እሱ ላይ እየሰራን ያለ ነው። በተጨማሪ በሰፊው ያው ይሄ የምናመርታቸው ፕሮዳክቶች ለምሳሌ የኮፊ ፍሎሩ ፍሎሩ ላይ ምግብ ነክ ስለሆነ ኮመርሻላይዝ ማድረግ ሳይሆን ከወልድ ፉድ ፕሮግራም ጋር ላስት ታይም ሚቲንጎች ነበሩን። እነዚህ ኤንጂዎችን ኢንተግሬት በማድረግ ለቀጥታ ለገበሬዎቹ፣ ያው እንደሚታወቀው ቡና በሚመረትበት ቦታ ላይ ይሄ እንደዚህ ሲ እንትኖች አይገኙ ጤፍ የለም፣ ወት የለም። የተለያዩ ክሮፖች አይገኙም። ስለዚህ ይህንን ፕሮዳክት ከቡናው ከመጣበት ከ30 እስከ 50 ፐርሰንት ከሚመረተው ፕሮዳክት ወደ ኤንጂኦ ሪሌት እንዲገባና ህብረተሰቡ በዚህ ፕሮዳክት ጤንነቱንና ኒትሪሽን ደስ ያላቸው ነገሮችን እያቀላቀለ እንደ ኢንግሪደንት እንዲጠቀም ፕሮጀክቱን እዛ ላይ እየሰራ ያለ ነው። በተጨማሪ ደግሞ ሰፋ ባለ ሁኔታ የተለያዩ ኢንቪቴሽኖች እየመጡልን ስለሆነ ወደ ሳውዝ አፍሪካ እና ወደ ኬንያ ኤክስፓንሽን ፕሮግራሞችን የማድረግ ነው ሀሳባችን። እጅግ በጣም አመሰግናለሁ። አልማ ሞላ እንግዲህ ለቡና ተረፈ ምርቶች ዳግም ህይወት የሚሰጠው ኮፊ ሪዚሬክት ድርጅት መስራች እና ሀላፊነት፣ መልካም ሁሉ እንዲገጥማችሁ እመኛለሁ። አመሰግናለሁ። ሀብታሙ ታንክ ዩ ሶ ማች። አመሰግናለሁ። ሰሙንና እንግዳውን እናመሰግናለን። ከኢትዮጵያ ወጣ ስንል ደግሞ በኬንያ አወዛጋቢ በሆነው የፋይናንስ ረቂቅ ህግ ምክንያት የሚካሄደው ተቃውሞ አሁንም ቀጥሏል። ለዚህ ምክንያቱ ምንድን ነው? ሲል ባልደረባችን አስማማዋዬ ነው ባለሙያችን አነጋግሮ ተከታዩን ዘገባ አሰናድቷል። በኬንያ የአገሪቱ ፓርላማ የጸደቀውን አወዛጋቢ የፋይናንስ ህግ በመቃወም የሰዎች ህይወት የጠፋባቸው ሰልፎች መካሄዳቸውን ተከትሎ ፕሬዚዳንት ዊሊያም ሩቶ ሕጉን እንደማይፈሩም ቢያስታውቁም አሁንም በወጣቶች የሚመራው ተቃውሞ ተጠናክሮ ቀጥሏል። ሶስተኛ ሳምንቱን በያዘው ሕዝባዊ ተቃውሞ 39 ሰዎች ሲገደሉ ቁጥራቸው 361 የሚደርሱ ሰዎች መቁሰላቸውን የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን ማስታወቁን አጃንስ ፍራንስ ፕሬስ ከስፍራው ዘግቧል። የሀገሪቱ ፕሬዚዳንት ዊልያም ሩቶ ደግሞ ባለፈው እሁድ በሰጡት መግለጫ ላይ 19 ሰዎች ተገድለዋል ብለው ነበር። የአፍሪካ ህብረትና የተባበሩት መንግስታት የጋራ ልዩ መራ ግብር በተባለ ተቋም የአፍሪካ ጉዳዮች ላይ የሚሰሩት አቶ ጌታቸው ተክለ ማርያም ኬንያ ምንም እንኳን ከቀጠናው ሀገራት ጋር ስትነጻጸር የተረጋጋች ብትሆንም ያለባት መዋቅራዊ የኢኮኖሚና የፖለቲካ ችግር መፍትሄ አለማግኘቱ ለህዝባዊ ቅሬታው አንዱ ምክንያት መሆኑን ይናገራሉ። በጣም ሰፊ የሆነ የሀብት ልዩነት ያለበት ኢኮኖሚ ነው። እንደ እንደ ኢኮኖሚ ስንመለከተው ጥቂት ሀብታሞች አብዛኛውን የኢኮኖሚ ክፍል የሚቆጣጠሩበት ሀገር ነው። የኬንያ መንግስት አባካኝ ይባል የሚችል መንግስት መዋቅሩ ራሱን ለከፍተኛ ደሞዝ ለማጨት ወደኋላ የሚል አይደለም በጣም ከፍተኛ ተከፋይ የሆነ መዋቅር ነው ያላችሁ። ከዛ አንጻር ስትመለከተው በህብረተሰብ ውስጥ እጅግ የተስፋፋ በመንግስት ላይ ያለመተማመን ስጭት ብዴት አለና። እኛ በኢኮኖሚ እየተጎዳን ነው፣ እናንተ ግን ራሳችሁን እየተከላከላችሁ ነው፣ የእናንተ ሀብት እየጨመረ ነው፣ የግል ዘርፉ አትራፊነቱ እንደጨመረ ነው የሚል ቁጭት አለ። አሁንም ባልበረደው ተቃውሞ ምክንያት በናይሮቢ ማዕከላዊ የንግድ መናሪያ አካባቢዎች የሚገኙ መደብሮችና ሌሎችም የንግድ ቤቶች ትላንት ዘግተው ስለመዋላቸውም ተዘግቧል። የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሀመድ ኬንያ ከፍተኛ የዕዳ ጫና ካለባቸው ሀገራት መካከል አንዷ መሆኗን ገልጸው የአገሪቱ መንግስት ሊተገብረው ያቀደው የፋይናንስ ህግም ይህንን ለማስተካከል በአበዳሪ ተቋማት ከሚሰጥ ምክረ ሀሳብ የመነጨ መሆኑን ይናገራሉ። የኬንያ መንግስት የዓለም አቀፍ የገንዘብ ተቋማትን እርግጠኛ ነኝ፣ ማንኛውም አበዳሪ ብድር ሲጠየቅ የራሱ ቅድመ ሁኔታዎች አሉ። ማንም ሰው ገንዘቡንም ድማ አይሰጥ መግለሰብ በሀገር በተቋም ደረጃ ገንዘብ አይሰጥም ያለ ቅድመ ሁኔታ። ስለዚህ አንደኛው የተጠየቀው ጥያቄ ታክስ መጨረብ ድር መጨመር ነው። ስለዚህ የኬንያ ህዝብ ሜይ ላይ ነው ባለፈው፣ የዛሬ ወር የታክስ ጭማሪው የአሁኑ ያለው መንግስት የሩቶ መንግስት ሲያቀርብ የኬንያ ህዝብ ተቃውሞታል። እና ይሄ ተቃውሞ እየተቀጣጠለ ያለበት ሁኔታ እየተመለከትን ነው። እያደገ መቶ መጥቶ አሁን ያለው ደረጃ ደርሷል። እና የታክስ ማሻሻያው ምክንያቱ ይሄ ነው። የማይቻል ያህል ኢትዮጵያም የገጠመን ባይተው የተመሳሳይ ነገር ነው። እሱም ማይገባ ያህል እዳ በጣም ከሀገር ውስጥም ከውጭም ወስደን አሁን ማንወጣበት ባት ውስጥ እንገኛለን። እና ዓለም አቀፍ የገንዘብ ተቋማትም ብድር በምንጠይቃቸው ሰዓት ታክስ ጨምሩ፣ ያው በጣም ተመሳሳይ መክሮችን እየመከሩ ነው ያለው እኛ በጣም የሚገርም ይመሳሰላል። የታክስ ስንትናችሁን አስፉ ነው የሚለው ወጪ ቀነሱ የታክስ የገቢ ምንጫችሁን አስሩ ነው። የአካባቢ መልክዓ ምድራዊ ፖለቲካ መቃየር ተከትሎ ኬንያ አሜሪካን ጨምሮ ከምዕራቡ ዓለም ጋር የፈጠረችው ወዳጅነት በህዝቡ ዘንድ እንደ ተጽዕኖ ተወስዶ አልተወደደ የሚሉት አቶ ጌጣቸው ይህንና ሰሞናዊ ሁኔታዎችን ተከትሎ ኬንያውያን በፕሬዝዳንት ሩቶ መንግስት ላይ እምነት ማጣታቸው ለተቃውሞ መቀጠል ምክንያት ነው ሚላሉም አሜሪካን ተልእኮ ተከትለው ወታደሮቻቸውን ወደ ሀይቲ መላካቸውም በሀገር ውስጥ ያለ ብዙ የጸጥታ ችግር ባለበት ሁኔታ የኬንያ ሰራዊት ለምንድን ነው ወደ ሀይቲ የሚሻገረው እና እዛ ጉዳይ ለማስፈጸም የሚሄደው የሚለው ነገር በጣም ቅሬታ እየፈጠረ ነው። እና ኬንያ የምዕራቡ ዓለም ተጽዕኖ ስር እየወደቀች ነው። እና እሱ ተገቢነት የለውም። ለዚህ ደግሞ ይሄ መንግስት ነው ተጠያቂ። ስለዚህ ይሄ መንግስት ምንም እንኳን ፕሬዚዳንቱ የፋይናንስ ህጉን አልፈርምም ቢሉ የኬንያውያንን ፍላጎቶች ሊያሟሉ የሚችሉ አይደሉም። ስለዚህ ስልጣን ይልቀቁ የሚል ነገር ፕሬዚዳንት ሩቶ የፋይናንስ ህጉን ውድቅ ማድረጋቸውን ከተናገሩ በኋላ ባለፈው እሁድ ሰኔ 23 2016 ዓ ም ከጋዜጠኞች ጋር በነበራቸው ቆይታ ውሳኔያቸው አገሪቱን ወደ ኋላ ሁለት ዓመታት የሚመልስ ነው ብሎታል። ኬንያ በአሁኑ ጊዜ ያለባትን 79 ቢሊዮን ዶላር ብሔራዊ እዳን ለመቀነስ ግብር መጣሉ አስፈላጊ እንደነበር የተናገሩት ፕሬዚዳንቱም ሀገሪቱ ከምትሰበስበው ግብር ስልሳ በመቶ የሚሆነውን እዳ ለመክፈል ታውለዋለች ብለዋል። ይህ የግብር ጭማሪ ዝቅተኛ ገቢ ያለው የማህበረሰብ ክፍል ላይ የብረታ ምጣኔ ሀብታዊ ጫና የሚያሳርፍ መሆኑ የሚናገሩት ዶክተር አብዱል መናን በበኩላቸው የሀገሪቱ መንግስት ይህንን ታሳቢ ባደረገ መልኩ በሂደት ማሻሻያውን መተግበር እንደነበረበት ይናገራሉ። የታክስ ማሻሻያ በጣም ጫናው እንዳይበረታ በይበልጥ ድሀው ህብረተሰብ ክፍል ላይ ቀለል ማድረግ ነው። በድሀው ላይ ማለት ነው። ሁለት እርምጃው የሚወሰድበት ጊዜ በተራዘመ ጊዜ ቢሆን ነው የሚሻለው ማሻሻያ እርምጃው። ይህንን ደግሞ አለም አቀፍ የገንዘብ ተቋማትን ለማሳመን መጣር ያስፈልጋል። በአጭር ጊዜ ውስጥ እንደዚህ አይነት የታክስ ሪፎርሞች ስታካሂድ ማሻሻ ስታካሂድ በጣም ድሃውን ህብረተሰብ ክፍል ለከባድ ችግር ነው የሚዳረገው እና የሚተገበርበት ጊዜውን የተራዘመ እንዲሆን መጠየቅ ነው። ሁለተኛው መነጋገር ነው ያለው አማራጭ ከህብረተሰቡ ጋራ ማለት ነው እንጂ አጠቃላይ አንተገብረውም ቢሉ የሚሆን አይመስለኝም። ፕሬዚዳንት ሩቶ የፋይናንስ ጉን ውድቅ በማድረጋቸው አገሪቱ ከፍተኛ መጠን ያለው ብድር ማግኘት እንደሚጠበቅባት ከጋዜጠኞች ጋር ባደረጉት ቆይታ ተናግረዋል። ኢትዮጵያን ጨምሮ በከፍተኛ ዕዳ ውስጥ ያሉ ሀገራት ካበዳሪ ተቋማት የሚቀርቡ የኢኮኖሚ ማሻሻያ ጥያቄዎችን አማራጭ በሌለው መልኩ እየተገበሩ ናቸው ያሉት ዶክተር አብዱል መናን ፕሬዚዳንት ሩቶም ትቻዋሉ አልፈርመውም ቢሉም የጊዜ ጉዳይ ካልሆነ በስተቀር መተግበራቸው አይቀርም ብለዋል። ኦሬዲ ችግሩ ስለሆንክ ከዛ ችግር ልትወጣ ምትችለው የለም የተወሰነ ማስተካከያ ይካሄድልሃል የረጅም ጊዜ ብድር ይሰጥሃል ኢኮኖሚ ማስተካከያ እርምጃዎች ተወስዳለህ ግን የተወሰነ ጊዜ ደግሞ ፋታ ታገኛለህ ማለት ነው ችግሩ መፍትሄ የቀረበልህም ችግር ሊሆን ይችላል ምንም ጥያቄ የለውም ችግሩን ብተወውም እንዳለ ከችግር አትወጣም መፍትሄ ተብሎም የቀረበው ደግሞ የተወሰነ ችግሩን ያብራዝምልሃል ግን የሆነ ጊዜ ድረስ ያስኬድሃል ስለዚህ ሊተዉትም አይችሉት ጉዳይ ነው እና ምንም ጥርጥ የለም። ተቃውሞ ግን አሁን ስለ ብረት ሰዓት ቸዋለው ይበሉ እንጂ ምንም ጥርጥ ቢተውት ምን ያደረጉታል? ሄዳ ወዳው እኮ አለ የት ይሄዳል? ግን የህዝብን ተቃውሞ ፈርተ ታክሰር አሻሽልም ብለ ብትተው ችግሩ የትም አይሄድም። ስለዚህ መልሰው ወደ ዓለም አቀፍ የገንዘብ ተቋም ጋር መሄዳቸው የማይቀር ጉዳይ ነው። አጭር ጊዜ ቢያዘገዩት፣ በኬንያ የቀጠለው ተቃውሞ መረጋጋት በተሳነው የአፍሪካ ቀንድ ላይ ተጨማሪ ጸጥታ ችግር እንዳይፈጥርም ተሰግቷል። ኢትዮጵያን ጨምሮ አብዛኞቹ የአፍሪካ ቀንድ ቀጠና ሀገራት በውስጣዊ ጉዳይ እየታመሱ ነው የሚሉት አቶ ጌታቸው ተክለ ማርያም፣ የኬንያ ጉዳይም ለቀጠናው ተጨማሪ የራስ ምታት ሆኗል ይላሉም። ሱዳንም ብትመለከተው ኦልሞስት በዓለም አቀፍ ደረጃ ትልቅ ሊባል የሚችል እና ብዙ ሚሊዮኑ ሰዎችን ለህልፈት ሊዳርግ የሚችል የድርቅ ፈተና ተጋርጦበት ነው ያለው። በዛ ላይ ጦርነት ደግሞ አለ። እጅግ የከፋ ጦርነት ነው እየተካሄደ ያለው። ኢትዮጵያም እንደዛው ሌላ ትልቅ ኢኮኖሚ ነው ደግሞ ራሱን አረጋግቶ ከዚህ በፊት ወደ ነበረው ሁኔታ ለመመለስ ተግዳሮት እየገጠመው ነው። ከዛ ውጭ ያሉት እንግዲህ ትንንሽ ሀገራቶች የራሳቸው የውስጥ ፖለቲካቸውም አለመረጋጋቱ ረጅም ጊዜ የቆየ ነው። በክልሉ ደግሞ የሽብር እንቅስቃሴ የሚያደርጉ አካላት አሉ እና ለዚህ እየታመሰ ላለ እና መረጋጋት ለራቀው ቀጠና የኬንያ ወደ መታመስ መሄድ ደግሞ ሌላ ራስ ምታት ነው የሚሆንበት። ስለዚህ በክልል ደረጃ በአህጉርም ደረጃ በአለም አቀፍም ደረጃ ይሄ ነገር ትኩረት ተሰጥቶት ወደ መረጋጋት ወደ ድርድር ወደ ንግግር ሊሄዱ የሚችሉበትን አማራጮች ማስቀመጥ የተሻለ ይመስለኛል። ፕሬዚዳንት ዊልያም ሩቶ የኬንያን ወጣቶች ቅሬታቸውን ለመስማትና ለማነጋገር ዝግጁ መሆናቸውን ቢያመለክቱም የሰልፉ አደራጆች ግን በተቃውሞ እንቅስቃሴው እንቀጥላለን ሲሉ ዝተዋል። በማኅበራዊ ሚዲያ ላይ ባሰፈሯቸው ጽሑፎችም በያዝነው ሳምንት ተጨማሪ የተቃውሞ እንቅስቃሴዎችን ለማካሄድ ጥሪ አድርገዋል። ፕሬዚዳንት ሩቶ ያለ አንዳች ቅድመ ሁኔታ ሥልጣናቸውን እስኪለቁ ድረስ አናቆም የሚሉም አንዳንድ በራሪ ወረቀቶችም ታይተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የሚከታዩ ዝግጅታችን ደግሞ ስፖርት ፎር ቼንጅ የተሰኘ አንድ ተቋም በወጣቶች ዙሪያ እየሰራ ያለውን ሁኔታ ይቃኛል። ኤደን ገረመው ናት ያዘጋጀችው። የፎርችኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስሯ ሁለት መቶ የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከስድስት አሰልጣኞች ጋር በጥምረት በመሆን ስራዋን ትሰራለች። አሰልጣኝ አባይነሽ ህጻናትና እና አዳጊ እግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ እውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ትገልጻለች። ይህን ክፍተት ለመሙላት ስፖርት ፎር ቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱ ትስስርም እንዳገዛቸው ነው የምትናገረው ፖቶች እኛ ጋ እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምች በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይቀር የሚገርምች። እኛ ብዙ ስልጠና የሚመስለን አሁን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው የሚመስላል። ግን ደቨሎፕመንት ላይ ፋስት ልጆች ላይ ስትሰሪ ፕላን ያቸው መሆን ያለበት ትምህርት ነው። ከናሀዙ በጣም የሚገርመኝ ይሄ ፋዘር ከኳሱ ጎን ያለውን ነገር ነው፣ ብዙም ነገር የሚያስተምሩሽ እና በጣም ብዙ ብዙም አናውቀው በእግር ኳሱ በጣም አሁን አንድ ሰንድ ሜድኮ እንችላለን ግን ደግሞ ከእግር ኳሱ ጎን ጎን ጎን ልጆቹ ምክንያቱም ነገር እግር ኳስ ተጫዋች ባይሆኑ ህይወታቸው እንዳይጨልም ነው። በጣም በ ምንድን ነው በቃ ባልጠበቅኩት መንገድ እነሱ ጋር ነው በመጀመሪያ ጊዜ ብዙ ኮቾች እኔ ብቻ ሳልሆን ብዙ ኮቾች አዋርነስን የሚያገኙት ከዚያም በመነሳት እኛ አሁን ብዙ የምናስተምራቸው ልጆች አሉ። እንደነሺ በተፈጥሮ ናቹራል ያገኙት ኢንስትሪ የሆነ ነገር አለ አይደል? ተመርኩዘን የእግር ኳስ ተጫዋች ነገር ባይሆኑ ብለን እንደ ካሜራማን እንደ ማኔጅመንት እናስተምራቸው ብሎች አሉ። ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎች እና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎች እና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለናዊያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎር ቼንጅ ተቀዳሚ አላማ መሆኑን የተቋሙ መስራችና ዋና ስራ አስፈጻሚ አህዱ ገብሩ ይናገራል። እነዚህ ነገሮች ስንሰራ አራት መሰረታዊ ምሶሶዎች አሉ፣ ወይም ደግሞ የተመሰረትባቸው ዋና አላማዎች አሉ። የመጀመሪያው የትስስርና የህብረት መድረክ መፍጠር፣ ወይም በእንግሊዝኛው ትንሽ ይጠላል፣ የኔትወርክ ፓርትነርሽፕ ፕላትፎርምን መፍጠር እና እዛ ውስጥ ማን ነው የሚካተተው ስንል ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን ምክንያቱም ሀያ ሰላሳ አጀንዳ የነሱ እንደመሆኑ መጠን ከዛ በመቀጠል የፕራይቬት ሴክተር የተለያዩ ስራዎች የሚሰሩ ፕራይቬት ሴክተሮች አሉ። የፌዴሬሽኖች አሉ። ዳርች በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩን ለማካተት የሚጥር ነው። ከዛ ውጪ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ። ስፖርት እንደ መሳሪያ የሚጠቀሙ መንግስታውያኑ ተቋማት አሉ። እነሱን ሚዲያውን አድርገን በተለይ እነዚህን በማሳሰር ትልቅ መድረክ ለማፍጠር ነው የመጀመሪያው ዓላማችን። ተቋሙ በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑ ያደርጋል። ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን፣ የሀገር ውስጥ ተፈናቃዩን፣ ሬፊጂውን መርጅናላይዝ የሆኑ ደግሞ ይሄ ማይኖሪቲ ግሩፕስ የሚባሉት እንደዚህ አይነቶችን በስፖርቱ የምናካትትበት ሁለተኛው ፒለራችን ነው። ሶስተኛው ይሄን ለማድረግ ኢንስቲትዩሽናል ካፓሲቲ የተቋማት ግንባታ ያስፈልገናል። ተቋማት እስካልተገነቡ ድረስ የትኛውም ፕሮጀክት ዘላቂ ሊሆን አይችልም እና ዘላቂ ለማድረግ ተቋማትን የመገንባት ተቋማትን የማብቃት ፕሮጀክት አለን ወይም አንዱ ፒላራችን ሶስተኛ ፒላራችን እሱ ነው። በአራተኝነትና የመጨረሻው ፒላራችን የመሰራበት ዲጂታላይዜሽን። የስፖርት ፎር ቼንጅ መስራች አህዶ ገብሩ በተለይም የሚሌኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል። የትምህርትን ጥራቱ ከማረጋገጥ አንጻር ስፖርቱ አንዱ መሳሪያ መሆን ይችላል፣ የሚለውን እያሳየ እንገኛለን። ጀንደር ኢኳሊቲ ጎል አምስት ላይ እንሰራለን። በተለይ በስፖርቱ የሴቶችንም የወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል አስር ላይ ሬዲዩስ ኢኳሊቲስ የሚለው ለምሳሌ ሁ ኢኳል ፔ ሴቶችም ወንዶችም በስራም ቦታ ሊሆን ይችላል በስፖርቱም ላይ እኩል አይከፈላቸው። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንጻር የምንሰራቸው ስራዎች አሉ። ጎል አስራ ሶስት ላይ የክላይሜት አክሽን ስለዚህ እዛ ላይ የተለያዩ እንቅስቃሴዎች አሉ። ከዛ በተጨማሪ ጎል አስራ ስድስት በተለይ ከከተማ ጋር ከኢሚሽን ጋር ሰስተናል ከማድረግ ጋር የሚሄድ ፕሮጀክት አለ። ጎል አስራ ሰባት ላይ ፓርትነርሺፕ ፎር ደ ጎልስ ትልቁ የምናምንበት የኛም ድርጅት መሰረት በጋራ መሰራት አለበት እና ፓርትነርሽፕ ያስፈልጋል የሚለው አሰፋውንዴሽን ነው። የእግር ኳስ አሰልጣኟ አባይነሽ በስፖርት ፎርቼንጅ አማካኝነት የአሰልጣኙ ስልጠና አድማሳችንን አስፍቶታል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቃውሞ ወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸውን ነው የምታስረዳው። ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ ብዙ የእግር ኳስ አሰልጣኞች ኦልሞስት ወደ ሀያ እንሆናለን መሰለኝ ካልተሳሳትኩኝ። እኔም አንድ ተሳታፊ ነበርኩኝ። ልጆቹ ጋር፣ አሰልጣኞች ጋር ተስፋ ምናምን ታያለሽ። እንደዚህ ሌላ ሰው መጫሆን ትምህርት ሲሰጥ ያን አሁን እና ሀዱ እና ዶክተር ታዲዮስ ሲባል ከአሜሪካን የመጣው በቃ የሰላምን አስፈላጊነት ነው ባጭሩ ሰውዬው አጠቃላይ ያስተማረው። እና አሁን ደግሞ በሀገር ያለንበትን ሁኔታ ታውቂያለሽ። ብዙ ነገር የጨላለ ምግን ሰዓት ላይ ነን። ስፔሻሊ ያ ትምህርት የተሰጠበት ደግሞ ከረንት ላይ ነበር እና በቃ የሚሰማው ሶሻል ሚዲያው ምኑን ምኑን፣ ለልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆኑ ያ ስልጠና መሰጠቱ በጣቱ አስፈላጊ ነበረ እና ያንን ትምህርት ካገኙ በኋላ ሰውዬው ደግሞ በቃ ተስፋ ብዙ ተስፋ እንዳላቸው ነው የነገራቸው። አሁን እንዳልኩሽ እዛም ላይ ሰውዬው ያስተማረው እግር ኳስ ብቻ አይደለም። የተለያዩ ስልጠናዎችን ለስፖርት ቡድኖች፣ ክለቦች እንዲሁም ከወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎር ቼንጅ ያሉበትን ተግዳሮቶችም አሃዱ እንዲጠቁሟል። በተለይ ሰው ላይ ስትሰሪ አንደኛ ለውጡ ረጅም በተለይ አሁን ምክንያቱም እያወራን ያለነው ስለ ባህሪ ለውጥ ነው። እያወራን ያለ ነው ስለ ህይወት ክህሎት ነው። እያወራን ያለ ነው ኢሚዲት ይልቅ ትርሶ የምታገኝበት ነገሮች አይደለም። ስለዚህ እኛ ስፖርት ፎር ቼንጅም ስንለው ረጅም ጊዜ የሚፈጅም። እኔ እንደ ድርጅቱ መስራች ስራ አስኪያጅ ቮለንተር ነው የማደርገው። ፉል ታይም ቮለንተር ነው እያደረኩ ያለሁት። ሌሎችም ቲሞቻችን ቦርዶም፣ ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሳሳብም ከማስረጽ አንጻር ምን ፈልገዋል ያ ላይ ይቀር ያኛው ነው። ግን በዋነኝነት ሁለተኛው ቻለንጅ አለም ላይ በጣም ትላልቅ ተቋማት አሉ። ትላልቅ የዩኤን ተቋማት አሉ። የፕራይቬት ሴክተር አሉ። እኛ ሀገር ያሉ ሌላ ሀገር ላይ በዚህ በስፖርት ለልማት ብዙ አድቫንስ የሆነ ስራ ይሰራል። እኛ ሀገር ላይ ስትመጪ ምንም ል ምንም ስራ አይሰሩ። ስለዚህ እነሱን የማሳመኑን ስራ ሄዶ ኮንቨንስ የማድረጉ ስራ የሌላ ሀገሮችን ተሞክሮ የራሳቸው ኦርጋናይዜሽን ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት ላይ እነሱ በደንብ ያምኑበታል እና እሱ ላይ ቻሌንጅ አለ። ምክንያቱም ስፖርትን እንደ መጨረሻ ነገር እንደማይፈለግ ነገር ወይም ደግሞ እንደ አዲሽናል ነገር የማየት ነገሮች አለ እና አንዳንድ ኦርጋናይዜሽኖች ያው ዶነር ቤት ስለሆኑ ስራቸው ለዶነር ሪፖርት የማድረግ እንትኑ ምናምን የግድ አለባቸው እና እንትኑን ብዙ ጊዜ የመተሳሰሩን ነገር አይፈልጉትም። የስፖርት ፎርቼንጅ መስራችና ዋና ስራ አስፈጻሚ ሀዱ ገብሩ ተቋሙ በተለይም ከዲያስፖራ ጋር ትስስር ለመፍጠርና ድጋፎችን ለማጎልበት በካናዳና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዘው እየተንቀሳቀሰ መሆኑንም ለአሜሪካ ድምፅ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀሩ ዘገባ አይደንገረመው የጋቢና መሰናዷችን